ሰናይት ጴጥሮስ ትባላለች የአንድ ልጅ እናት ነች ለቡና ቁርስ ብላ መስራት የተለማመደችው ኬክ የኑሮዋ ማገር ሆኗል በአምስት ኪሎ የፉርኖ ዱቄትና በመቶ ሃምሳ ብር የተጀመረው ልምድ ሥራ ሆኖ በቀን 1000 ብር ያስገኝላታል ሰው ጋር ተቀጥራት ስራ እንደነበር ተናገረችው ሰናይት ስለምን ያለኝን እውቀት ተጠቅሜ በራሴ ያልቀውም ብላ መነሳቷን ማጫውታኛለች። ምግብ ነክ ነገር ላይ ትንሽ ሞካከራለሁ። ሙያተኛ ነኝ አይደለም፣ ግን ሙያ ትንሽ አለኝ። ማንኛውንም አይነት ምግብ ለመስራት ስፈልግ ውስጤን ቀድሜ አስበውና ያንኑ አይነት ጣዕም፣ ያስብኩትን አይነት ጣዕም እስኪመጣልኝ ድረስ እሰራለሁ። ኬኮንም እንደ አጋጣሚ መጀመሪያ ላይ ለእኛ ነው በቃ ቤት እንደ ቡና ቁርስ ፒዛ እሰራለሁ ለእኛ ለቤት ውስጥ እንደዚህ ሆን ልክ ያስተመሪ የሆኑ ሰዎች ግን ለየት ያለ ነገር እስቲ አምጭልን ሲሉኝ ለየት ባለመንገድ ሰርች የምወስድላቸው ነገር አለ። ልክ እንደ በርገር አሁን አትክልት ሳንዱች ሰርች ይወስድላቸዋለሁ። ፒዛውንም እንደዛ በኖርማል ፒዛ ሰራ እና ሸፈን ፈን አድርጌ ይወስድላቸዋለሁ። እንደዚህ አይነት ነገሮችን የመሞከር ልምድ አለኝ። አሁን ግን ብዙ ነገር መልኩን መቀያየር ጀምሯል ነው የምትለው። የኮሮና ቫይረስ ኢትዮጵያ ከገባ ወዲህ ለፍቼ ጥሬ የሚሰራው ስራዬ በጫና ስር ወድቋል የምትለው። አሁን እንዲያውም ሰው ገና ሳሳየው፣ ኧረ ይሄ ስንት ተነካክቶ ማን እንዲያደርጎ ሱፐር ማርኬት ላይ የተቀመጠ ነገር ይሄ ሲመጣ ልሸጥ ስላቸው አውጥተሽ ነው አይነት ነገርም ይላል ሰው። ያን ማስረዳቱ እንደገና ከዚህ በፊት አሁን ከምንድነው የምትሰሩ፣ ምንድነው የሚለውን ነገር ነበር ለማስረዳት ለሰው ረዥም ሰዓት የሚወስድብኝ። አሁን ግን ከሌላ ጋር ንክኪ እንደሌለው እኔ ቤቴ ውስጥ ሰርቼ በጥንቃቄ እንደማመጣ ለማስረዳት ራሱ ትልቅ ስራ ነው የሚሆን። እንደዛም ሆኖ አሁን ከዚህ በፊት ስሸጥ የነበረው በቀን አንድ ሺህ ብር ነው የሚሸጠው፣ መቶ ፍሪ ኬክ በአስር አስር ብር ነው ማለት ነው። አሁን ላይ ግን ሰላሳና አርባ ፍሪ ኬክ የበሰለ ነገር ነው ይዘህ የምትገባው ተመላሹ ክሳራ ነው የሚሆነው። እተ ድጋሚ ያንን ነገር አልሸጠው ነገር ምክንያቱም ዛሬ ላይ አደረግ ይበላብኝ ሰው ሆነ ቴስቱ ይለይበታል ነገ ተመልሶ ከሚቀይመኛ ሰው በሚል አልሸጠውም ሲያድርብኝ እዚሁ ቤት ነው የሚቀረው። ከሆነ ነገር ሆኖ ያልቃል ሰላሳና አርባ ፍሬ እንኳን ማያልቅበት ጊዜ ያለ አሁን ላይ። ከዚህ በቀደም የሚረከቧት ሱፐር ማርኬቶች በበሽታው ምክንያት መውሰድ ወይም መቀበል ስላቆሙባት ከገበያ ገበያ በእግሯ የኳተነች እየሸጠች መሆኑንም ተናግራለች። ይሄ ነገር እስኪያልፍ ድረስ አንቺ በራስሽ መንገድ እንደምትሞክሪ ነጋ ያለው ክብ ይቆም በሚል እየተረከቡኝ አይደሉም ሱፐር ማርኬቶቹ በእግሬ አሁን ከዚህ ቦታ እስከ ሞቢል በታክሲ ሄዳለሁ። ከሞቢል በኋላ ያለውን ግን ባንኮች ላይ፣ ፋርማሲዎች ላይ፣ ሱቆች አካባቢ እና እንደዚህ ንግድ ቤቶች ላይ ቁርስና መክሰስ ሰዓት ላይ ሱቃቸውን ዘግቶ ለመመገብ ከሚሄዱ ባሉበት እያቀረቡ እንደዛ ነው፣ ይዤ እየዞርኩኝ። እኔ በመዞር ነው እንጂ የምሸጠው፣ አሁን የሚረከበኝ ሰው የለም። ሌላ ገቢ ከዚህ ውጭ ሌላ ገቢ ከዚህ ውጭ የለኝም እና ኑሮ እንዴት ነው ታዲያ? ከዛ ጊዜ ወዲህ ያው ትንሽ ይከብዳል። ቢሆንም መቋቋም ነው። ከዚህ የከፋውን ጊዜ ላይ አምጣው እንጂ ቢከብድም እንቋቋመዋለን። ከምንድ ነው የምትሰራቸው አሁን አንቺ? ደረቅ ኬክ ነው የሚሰራ ደረቅ ኬክ ነው። ፉርኖ ዱቄት በዋናነት የሚገባው ነው። ከዛ ውጭ የምጠቀማቸው እንቁላል፣ ወተት፣ የምግብ ቅቤ እና በቃ በውሃ አይነካውም። አሁን ጾም ወቅት ላይ በውሃ ይቦካል፣ ግን ከጾም ውጪ በሚሆንበት ጊዜ ውሃ አይነካውም። በእንቁላልና በወተት የምግብ ቅቤ፣ ቅቤውን ለማጥፋት ቫኒላ ፍሌቨሮች አሉ። እነሱን ነው የምጠቀመው። ሰናይት ግን አሁንም ዓላማዋ ጽኑ ነው። ትልቅ ድርጅት ከፍታ የመስራት ህልም እንዳላት አትሸሽግም። ለሌሎችም መትረፍ ትሻለች። ጥሩ ተላመደልኝ ብዬ የመጣው መሀል ይህን መዳከም ይመጣል። ባቆመው መሰለቻችት ይሆናል። ከዛ እርግፍ አድርጌ ከዚህ ነገር ሌሎ ወጣ ነው። እኔ ኪሳራ እንዳላምኝበት ዝም ብሎ እንደ ልንቀሳቀስ፣ ሰውም እንዳይረሳው በሚለው ነው እንጂ አሁን ዴይሊ ደንበኛ የሆነ በደንብ የታግባባቸው የሚያቆኝ ናቸው እንጂ የሚገዙኝ አዲስ ከስተመር ለመግዛት ይከብደዋል። የኮሮና ወረርሽኝ ለመከላከል የምታደርገውንም ጥንቃቄ ተናግራለች። በተገኘው አጋጣሚ ሁሉ እጄነት ታጠባለው። ስሰጥ ግን እኔ ነኝ እንጃ አንስቼ የምሰጠው ንክኬ የለም። ወይም ደግሞ ተቀብሎኛል ሰው አያልፈልገውም፣ ይቅር ቢለኝ መልሼ አልወስደውም። ባይከፍለኝም ያ ሰው ነክቶታል። እኔ ጋር መመለስ ስለሌለበት ወይ ይዞ ይሄዳል፣ አሊያም ደስ ካሉ ይከፍልልኛል። ያ ባይሆን እንኳን መነካካት ስለማልፈልግ ከነካው በኋላ መልሼ አልቀበልም። ሳይከፍል ሁላ ይዞ የሚሄዱ አሁን ብዙዎች አሉ። እንደዛ ከሆነ ነው ጥጋበኛ ነሽ አንቺ አይነት ነገር ብሎ ነው የሚሄዱት። እኔ ግን ለሌላውም ጭምር ስለምጠነቀቅ ነው፣ እኔ ብቻ አይደለም ያ ሰው ይታጠብ አይታጠብ ይጠቀም አይጠቀም ሳኒታይዘር አላቅም። ነክቶ ከሚመልስብኝ ግን አስር ብር እኔ ብከስል ይሻላል በሚለው እንደዛ የሚሆንበት ጊዜ አለ። በመቀጠል ሳኒታይዘርም አልኮልም አለኝ። ብር ከተቀበልኩም ከመስጠትም በኋላ እጄን አጸዳለሁ። በተረፍ ማክስ አደርጋለሁ፣ ግላፍ ይጠቀማለሁ። ንክኪን በጣም እየተጠነቀቅኩ ነው፣ ርቀት እጠብቃለሁ። እስካሁን ባለው ቤትም ስገባ ልጄንና ባለቤቴን ከማግኘት በፊት መታጠቢያ እጅ ታጥቤ ራሴን ከቀየሩ በኋላ ነው ማገኛቸው ወጣቶች በእጃችን ያለውን ነገር ብዙ ጊዜ አናውቅም። አንቺም ይቺው ባለሽ እውቀት ባለሽ ልምድ ተሰጥቶ ነው ይህን እያደረግሽ ያለሽው፣ ራስሽን ችለሽ ቆመሻል። ብዙዎቻችን ግን እንዚያን ነገር ውስጥ ብዙ ጊዜ እንታይም፣ ወይ እንጠብቃለን፣ ከመንግስት ሊሆን ይችላል፣ ከባለሀብት ወዘተረፈ። ምንድን ነው የምትመክርኝ? የሆነ ነገር ለመጀመር ትልቅ መነሻ እንጠብቃለን። ያ አይደለም፣ ውስጣችን ያለውን ፍላጎት ማዳመጥ ነው እና ፍላጎትን ብቻ ሳይሆን ይህን ነገር ሰላለ ብሎ ከመዝለል ከመግባታችን በፊት ስራውን እንወደዋለን ወይ። ስራውን የምትወድበት ከሆነ ረዥም ሰዓት ብታሳልፍበትም በስራው አትጸጸትም። ዛሬን ብትደክም ነገን ታተርፍበታለን። በጣም በትንሽ ነገር ያሰብነውን ነገር ማድረግ ማሳካት እንችላለን። ብዙ ጊዜ ደግሞ ቢዝነስ ላይ ፍርሃቻ ነው ወጣቶችንም ሌሎችንም ቢሆን የሚይዘን ፍራቻ ነው። እንደዚህ ቢጀምር ብከስርስ፣ እንደዚህ ቢሆን ይሄ ገንዘብ ቢጠፋብኝስ አይነት ነገር ስጋት ውስጣችን ስላለ ነው ማንወጣውና ቢዝነስ ላይ ጥንካሬው ካለ አትከስርን። ልጅ ያለች በትምህርቷ በጣም ጎበዝ ስለነበረች ሐኪም የመሆን ፍላጎት የነበራት ሰናይት አሁን የንግድ ሰው ሆናለች። መክሊታችን የተለያየ ነው። ዋናው መክሊታችንን መለየት መወድድና የተሰጠን ያን መክሊት መጠቀም ከሁላችንም በተለይ ከወጣቶች ይጠበቅብናል የሚል መልእክት አስተላልፋለች። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳሙ